ትላንትና ረቡዕ በዶክተር ደብረጽዮን ገብረ ሚካኤል ቡድን የተሾሙ ግለሰብ በታጣቂዎች ተደግፈው በትግራይ ክልል የመቀሌ ኤፍኤም ሬዲዮ ጣቢያ ለመቆጣጠር መሞከራቸውን የጣቢያው ጊዜያዊ ስራ አስኪያጅ ገልጸው፣ ይህ ድርጊት ፈጽመዋል ባሏቸው ግለሰብ ላይ ጣቢያው ክስ መመስረቱን ተናገሩ። ጉዳዩን አስመልክቶ ከመቀሌ ፖሊስ አዛዥ ኮማንደር አንድነት ነገሰ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የመቀሌ ከተማ ፖሊስ መምሪያ በፌስቡክ ገጹ ባወጣው መረጃ ትላንት ረቡ ጥር 21 ቀን 2017 ዓ.ም በመቀሌ ኤፍኤም 104 ነጥብ 4 የተሾምኩት እኔ ነኝ በሚል የተነሳ ጊዜያዊ አለመግባባት ተፈጥሮ እንደነበር ገልጾ ፖሊስ ሁኔታውን ለማረጋጋት በቦታው ተገኝቷል። በዚህም በጉዳዩ ላይ ውይይት ተካሂዷል ብሏል ወደ ኃላፊነት መምጣት የሚገባኝ እኔ ነኝ የሚል ካለ ጉዳዩን በህግ እንዲያይም ተነግሯቸዋል ብሏል። ሙሉጌታ ጽሃ ዝርዝራለው። በህወሀት አመራሮች መካከል ያለውን የስልጣን ሽኩቻ ተከትሎ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሀት ክንፍ የተሾሙት አቶ ዘመንፈስ ቅዱስ ፍስሐ የተባሉ ግለሰብ በአምስት ታጣቂዎች በመታገዝ በትግራይ ክልል የመቀለ 14 ኤፍ ኤም ራዲዮ ጣቢያን ለመቆጣጠር ሙከራ እንዳደረጉ የጣቢያው ጊዜያዊ ስራ አስኪያጅ አቶ ሐልፎም ንርአ ለአሜሪካ ድምፅ ገልጸዋል። ትላንት ረቡ ጥር 21 ቀን 2017 ዓ ም ረፋድ ላይ ግለሰቡ በታጣቂዎች ታጅበው ኃላፊነት አስረክብ ብለውኛል ያሉት አቶ ሐልፎም ህጋዊ ሂደት ተከትላችሁ ስላልመጣችሁ የምናስረክበው ኃላፊነት የለም አልኳቸው ሲሉ ምላሽ እንደሰጡ ተናግረዋል። በፊት አንድ ሁለት ጊዜ አስረኩብኝ የሚል ሰው ነበር። ያው ተመድቤ ያለው ነው የሚለው እሱ፣ በማ በዶክተር ረዳይ ማለት ነው። እውነቱም ነው፣ ደብዳቤ ይዟል። በፈላልሙዝ የምትባል ማህተምና ፊርማ ማለት ነው። መንግስት ደግሞ በዶክተር ረዳይ በረ የተጻፈው የተሰጠው መምሪያ ማንኛውንም ሁሉም ነገር ተፈጻሚ እንዳይሆን ይህን ተላልፎ የተገኘው ደግሞ በህግ ተጠያቂ ነው የሚለውን ደግሞ ደብዳቤ አለ። ስለዚህ ይሄ ተፈጻሚ እንዳይሆን ብለዋል መንግስት። እሳቸው ደግሞ እኔ ነኝ ህጋዊ፣ እኔ ነኝ መስራት የምችለው፣ እኔ የፈለግኩትን ነገር ወይም ያመንኩበት ነገር መስራት እችላለሁ። ነው የተመደበ ሰው ተቀብለን ነው አሁን ማስተናገር የምንችለው። ቦርዱ ካልተቀበለው ግን ተፈጻሚነት የለውም ብሎ ፖሊስ ማሳወቋል። ታግዷል። ይህ ሰውዬ ታግዶ እያለ ነው አሁን ከፖሊሶች ምልሻ ታጣቂዎች ይዘው ነው የመጣው። አሁን የትናንቱ ግን መጥተው ምልሻዎች በግልጽ የተናገሩት ነገር ይህን ነገር ለማስፈጸም ነው የመጣነው እና እንድታስረክበው ነው ያለኝ ክስተቱን ተከትሎ ለሰዓታት የዘለቀ ውዝግብ ተከስቶ እንደነበር የገለጹት አቶ ሐልፎም ፖሊስ ጥቆማ ስለደረሰው ወደ ጣቢያው በመጓዝ አቶ ሐልፎም፣ አቶ ዘመንፈስ ቅዱስና ጣቢያውን ለመቆጣጠር የመጡት ታጣቂዎች ይዟቸው ወደ ቀዳማዊ ወያነ የፖሊስ ጣቢያ እንደወሰዷቸው ገልጸዋል። ከውይይቱ በኋላ ሁሉም እንደተለቀቁና ጣቢያው ግን በአቶ ዘመንፈስ ቅዱስ ላይ ክስ እንደመሠረተ አቶ ሐልፎም አስረድተዋል። ሰውየው ገና ሳይመደብ ለሰራተኞች ስብሰባ ደግሞ ደብዳቤ ጥፎ ግድግዳው ላይ ለጥፈዋል። ሳይረከብ መስሪያ ቤቱን ሳይረከብ ምናምን ሳይረከብ እንዴት ስብሰባ ይጠራል? ክርሱን አሁን ይህ ግርግር በመፍጠርና ይህ መስሪያ ቤቱን ስራ አስኪያጅ በኃይል ለመቆጣጠር ነው የሚለው ሁለተኛው ደግሞ ከአሁን በፊት በደደቢት ማይክሮ ፋይናንስ አካውንት አለን። አሁን ይሄኛ አካውንት ህጋዊ ፈራሚዎች እያሉ በመቀሌ አስተዳደር ማህተም ሌላ ፈራሚዎች ደግሞ ፋይናንስ ህጋዊ ፋይናንስ አስተዳደር የሌለበት ሌላ ሰው አድርገው የጻፉት ነገር አለ። ለዚህ በሁለቱም ከስተናለኛ። በጉዳዩ ከአቶ ዘመንፈስ ቅዱስ ፍስሐ ምላሽ ለማግኘት ወደ የእጅ ስልካቸው በተደጋጋሚ ደውለን ስብሰባ ላይ መሆናቸው ስለገለጹ የእሳቸው አስተያየት ማካተት አልቻልንም። ጉዳዩ አስመልክቶ ከመቀለ ፖሊስ አዛዥ ኮማንደር አንድነት ለገሰም ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የመቀለ ከተማ ፖሊስ መምሪያ በፌስቡክ ገጹ ባወጣው መረጃ ትላንት፣ ረቡዕ ጥር 21 ቀን 2017 ዓ ም በመቀለ ኤፍ ኤም 104.4 የተሸምኩት እኔ ነኝ በሚል የተነሳ ጊዜያዊ አለመግባባት ነበር ብሎ ፖሊስ ሁኔታውን ለማረጋጋት በቦታው ተገኝቷል ሲል አስታውቋል። በዚህም ጉዳዩ ላይ ውይይት ተካሂዷል ያለው ፖሊስ ወደ ኃላፊነት መምጣት የሚገባኝ እኔ ነኝ የሚል አካል ካለም ጉዳዩ በህግ እንዲያዩት ተነግሯቸዋል ብሏል። ዶክተር ረዳይ በርሀ በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሀት ክንፍ አቅራቢነት በከተማዋ ምክር ቤት በኩል ለመቀለ ከንቲባነት የተሾሙ ሲሆን በክልሉ ጊዜው አስተዳደር ግን ህገ ወጥ ከንቲባ ተደርገው ይወሰዳሉ። በጊዜው አስተዳደሩ ፕሬዚደንት ጌታቸው ረዳ በኩል ደግሞ የመቀለ ከተማ ከንቲባ እንዲሆኑ አቶ ብርሃነ ገብረ ኢየሱስ ተሽመዋል ሁኖም ለሁለት ወራት ያህል የመቀለ ከንቲባ ጽህፈት ቤት ታሽጎና በጸጥታ አካላት እየተጠበቀ ይገኛል። ከተማዋም ያለ ከንቲባ ትገኛለች። ይህ በእንዲህ እንዳለ የትግራይ ክልል ወታደራዊ አመራሮች በዶክተር ደብረ ጽዮን ገብረ ሚካኤል ለሚመራው የህወሀት ክንፍ እንደሚደግፉ መግለጻቸው ተከትሎ ጦርነት እንዳይነሳ በመስጋት ሰዎች የምግብ ሸቀጦች እየገዙ በመሆናቸው የሸቀጦች ዋጋ በመቀለ ከተማ እየጨመረ እንዳለ ከሻጮችና ገዢዎች አረጋግጠናል። በዚህም መሰረት የነጭ ጤፍ ዋጋ እስከ 120 ብር ባለፈው ሳምንት ሲሸ ሲሸጥ የነበረው ለኩንታል ወደ 13 ሺህ ማደጉና አምስት ሊትር ዘይት 1250 ብር ይሸጥ የነበረው ደግሞ 1400 ብር እንደደረሰ ገልጸዋል። ሌላ ደግሞ ባለፈው የሁለት ዓመታት ጦርነት በትግራይ ክልል ባንኮች ስራ ቁመው እንደነበረ ይታወሳል። በዚህም ስጋት ሰዎች ከባንኮች ብር እያወጡ ናቸው። ከኢትዮጵያ ንግድ ባንክ መቀለ ዲስትሪክት በሶስት ቀናት ውስጥ ከግማሽ ቢሊዮን ብር በላይ ደንበኞች በጥሬ ገንዘብ ብር እንዳወጡ የባንኩ ምንጮች ለአሜሪካ ድምፅ ተናግረዋል። ከወታደራዊ አመራሮቹ መግለጫ በኋላ በመጀመሪያው ቀን 180 ሚሊዮን ብር፣ ባለፈው ሰኞ 240 ሚሊዮን ብር፣ ከትላንት በስቲያ ማክሰኞ ደግሞ 140 ሚሊዮን ብር ወጪ ተደርገዋል። ከማክሰኞ ወዲህ ውጥረቱ እየረገበ በመሆኑ የሚ ወጣው በርም ቀንሷል ሲል ምንጩ አስታውቋል። ለአሜሪካ ድምፅ ሙልጌታ ጽባህም መቀለም